የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ኅዳር 23 2016 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ የኢትዮጵያ ወቅታዊ ሁኔታ እንደሚያሳስባት አስታወቀች። ከግጭት ጋር የተያያዘ መጠነ ሰፊና ከባድ ጾታዊ ጥቃት በጣም ብዙ ቁጥር ያለው ሰው ሕይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የኢትዮጵያን ወቅታዊ ሁኔታ አስመልክቶ በተካሄደው የምስክርነት ሂደት የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ከተናገሩት የተቀነጨበውን የሰማችሁት። የእማኝነት ሂደቱን አስመልክቶ ሰፋ ያለ ዘገባ ይኖረናል። የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የስዕል እንቅስቃሴ ላንስ አካል የአዲስ አበባ ዩኒቨርስቲ ባህል ማዕከል ሳታነሳ ማለት አችሉ። አሁን ደግሞ የሰማችኋቸው ተስፋዬ እሸቱ በአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ወይም ቲያትሪካል አርት ትምህርት ቤት ረዳት ፕሮፌሰርና የባህል ማዕከሉ ዋና ዳይሬክተር ናቸው። ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከልን በሚቃኘው ዝግጅታችን ተመልሰው ይመጣሉ ይገኛሉ ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ህዳር 23 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን፣ ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን፣ ዘና የሚያደርጓቸውን ሙዚቃዎችን አሰናግተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜናን እናስቀድም። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከእሁድ ምሽት ዜና ጋር እንግዶ ነኝ። ዛሬ እሁድ በጋዛ ሰርጥ ውጊያው በቀጠለበት ሁኔታ የአሜሪካው ፕሬዚደንት ጆ ባይደን አስተዳደር እስራኤል በጋዛ ላይ በምትፈጽመው ጥቃት ፍልስጤማውያን ሲቪሎችን ከሞት እንድትጠብቅ የሚያሰማውን ጥሪ ቀጥሏል። ለሰባት ቀናት የነበረው ተኩስ ማቆም ከትናንት በስቲያ አርብ ማክተሙን ተከትሎ እስራኤል በደቡብ ጋዛ የሚገኘውን የካን ዩኒስ ከተማ ካለማቋረጥ በመደብደብ ላይ ነች። እንደ አሶሴትድ ፕሬስ ዘገባ ከሆነ እስራኤል ፍልስጤማውያን ለቀው እንዲወጡ የሚጠይቀውን አካባቢ የሐማስ መሪዎች ተደብቀውበታል ወዳለችው ወደ ደቡብ ጋዛም በማስፋት ድብደባዋን ቀጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ ትናንት እንዳስጠነቀቁት በሐማስ የተያዙት ታጋቾች እስኪለቀቁና ቡድኑ ሙሉ ለሙሉ እስከሚደመሰስ ድረስ ጥቃቱ ይቀጥላል። ከባዱ ጦርነት ከፊታችን ይገኛል ሲሉ ተደምጠዋል ነተንያሁ። ይህ በእንዲህ እንዳለ በአሜሪካ ምርጫ ከፍተኛ ፉክክር ይኖርባቸዋል በተባሉ በርካታ የአሜሪካ ግዛቶች የሚገኙ የእስልምና መሪዎች ለፕሬዚደንት ጆ ባይደን የነበራቸውን ድጋፍ እንደሚስቡ አስታውቀዋል። ምክንያት ያሉትም ፕሬዚደንቱ በጋዛ የሚካሄደው ጦርነት የተኩስ አቁም እንዲደረግ ጥሪ ለማድረግ ፈቃደኛ ባለመሆናቸው ነው። በሚቺጋን የሚገኙ ዲሞክራቶች ፕሬዚደንቱ የእስራኤልና ሐማስ ጦርነትን የያዙበት መንገድ በመጪው ዓመት በሚካሄደው ምርጫ የአረብ አሜሪካውያንን ድምፅ ሊያሳጣቸውና የምርጫውን ውጤትም ሊቀይረው እንደሚችል ዋይት ሀውስን አስጠንቅቀዋል። በአሜሪካ ከፍተኛ ቁጥር ያላቸው አረብ አሜሪካውያን በሚገኙባት ሚቺጋን የተሰባሰቡትና ከሚኒሶታ፣ አሪዞና፣ ዊስኮንስን፣ ፍሎሪዳ፣ ጆርጂያ፣ ኔቫዳ እና ፔንስልቬኒያ የተሰባሰቡት ሙስሊም መሪዎች ለባይደን የነበራቸውን ድጋፍ በሚያቆሙበትና በጋዛ የተኩስ አቁም ስለሚኖርበት ጉዳይ ውይይት ተቀምጠዋል። ኮንፈረንሱ እንዲዘጋጅ ድጋፍ ካደረጉት ውስጥ በሚኒሶታ ነዋሪ የሆኑት ጄላኒ ሁሴን እንደሚሉት ባይደን ተኩስ የማቆም ጥሪ ለማድረግ ፍላጎት ባለማሳየታቸው ከአሜሪካ ሙስሊም ማህበረሰብ ጋር የነበራቸው ግንኙነት መጠገን በማይችልበት ሁኔታ ተሰብሯል። ቤተሰቦችና ሕፃናት በምንከፍለው የታክስ ገንዘብ እንዲጠፉ እየተደረገ ነው ሲሉ ተደምጠዋል ጀይላኒ ሁሴን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኒጀር ወታደራዊ ሁንታ በቁጥጥር ስር የዋላቸውን ፕሬዚደንት መሐመድ ባዝሙን እንዲለቅና ወደ ሶስተኛ ሀገር እንዲሄዱ እንዲፈቅድ ናይጄሪያ ጥያቄ አቅርባለች። ናይጄሪያ የወቅቱ የቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ሊቀመንበር ነች። የሐምሌውን መፈንቅለ መንግስት ተከትሎ ኤኮዋስ በኒጀር ላይ ማዕቀብ ጥሏል። ኤኮዋስ ባዙም ወደ ስልጣናቸው እንዲመለሱ ጥሪ ቢያቀርብም ወደ ሲቪል አስተዳደር ለመመለስ እስከ ሶስት ዓመት ያስፈልገኛል በሚል ወታደራዊ ሁንታው ባዙምን አግቶ ቆይተዋል። ፕሬዚደንት ባዙም ኒጀር ለቀው መውጣት እንዲችሉ ጥያቄያችንን አቅርበናል ሲሉ የናይጄሪያው የውጭ ጉዳይ ሚኒስትር ዩሱፍ ቱጋ ለአገር ውስጥ ቴሌቪዥን ጣቢያዎች ተናግረዋል። ወደ ሶስተኛ አገር እንዲሄዱ ከተደረገ በኋላ ማዕቀቡን ስለ ማንሳት እንነጋገራለን ብለዋል። የውጭ ጉዳይ ሚኒስትሩ የኤኳስ መሪዎች የዛሬ ሳምንት እሁድ በናይጄሪያ ጉባኤ እንደሚቀመጡ ተነግረዋል። ባለፉት ሶስት ዓመታት በማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር መፈንቅለ መንግስት ስላስተናግደው ስላስተናገደው ቀጠና ይወያያሉ ተብሏል። በመጨረሻም ተደጋጋሚ ወንጀል ፈጽመዋል የተባሉ ሰባት ሰዎች እጅ እግራቸውን ታስረው በእሳት ተቃጥለው መገደላቸውን የደቡብ አፍሪካ ፖሊስና ነዋሪዎች አስታውቀዋል። ከፍተኛ ወንጀል፣ ግድያና መደፈር እንደሚታይባት በሚነገረው ዲፕስሉት በተሰኘችና ከጆሃንስበርግ በስተሰሜን በምትገኘው ከተማ የተፈጸመው ግድያ በቡድን በመንጋ በመጡ ሰዎች ነው ተብሏል። አርብ ምሽት ላይ በእሳት የተቃጠሉ ሰዎች እንደተገኙ ሪፖርት የደረሰው ፖሊስ ሁለት በእሳት የከሰሉ አስከሬኖችን ሲያገኝ፣ በማግስቱ ትናንት ቅዳሜ ደግሞ አምስት ተጨማሪ አስከሬኖች ተገኝተዋል። ጎማ በአንገታቸው ላይ ጠልቆ እሳት እንደተለኮሰባቸው አንድ የከተማዋ ነዋሪ ለኤኤፍፒ ዜና ወኪል ተናግረዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማችሁ እንግዲ ወንዴ ነኝ። መልካም ምሽት። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 23 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት የትውልድ ቅብብሎሽን ያሳየው በኢትዮጵያ ረዥሙ ጥናት ቀጣይነት ስጋት ተጋርጦበታል ድሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ከደሃ አካባቢ ነው። እንደዚሁም በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት። የሰማችኋቸው በስድስት የኢትዮጵያ ክልሎች ከሶስት ሺህ በላይ ወጣቶችን ላለፉት ሁለት አስርት ዓመታት ያጠናው የያንግ ላይቭዝ ኢትዮጵያ ዋና ዳይሬክተር የሆኑትን ዶክተር አሉላ ፓንክረስትን ነው። በምሽቱ እንግዳችን ናቸው። ወደኋላ ላይ ይመለሳሉ። ሁለት ሳምንታችንን ጠብቀን እንደተለመደው የእሁድ ምሽት መሰናዷችንን ለአድማጮቻችን ልናደርስ ተዘጋጅተናል። እጃችሁ ከምን እያሉ ነው ስመኝሽ? ብዙ ነገር አለ እጃችን ላይ ግን፣ ከዛ በፊት ዝግጅታችንን ሞቅ ባለ ሙዚቃ ነው የምንጀምረው። አዎ አቀናባሪያችን ብርሃን ኃይሉ የሜላት ቀለመወርቅን ሰው ማማሩ የተሰኘ አዲስ ዜማ አዘጋጅታልናለች። በሱ ትንሽ ዘና ብለን እንመለሳለን ላት ሁሉ ደስ ይላል ፍቅር ሲፈካ በሩቅ ያርግልን ክፉን ፈካ እያለች የምትጫወተውን ሞቅ ያለ ሙዚቃ ነው ሰምተን የተመለስነው። አድማጮቻችንም ልክ እንደኛ ስሜታቸው በሙዚቃው ፈካ እንዳለ እናምናለን። ስለዚህ በዚሁ የመጀመሪያው መሰናዶ አርገን ወደ አዘጋጅ ነው ዘገባ እንለፍ። የኢትዮጵያ ወቅታዊ ሁኔታና የዩናይትድ ስቴትስ ፖሊሲ አካሄድን ይመለከታል። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ሐሙስ ከመንግስት ኃላፊዎች የማኝነት ቃሎችን አዳምጧል። አንቺም በቦታው ተገኝተሻል፣ ስመኝሽና ተከታትልሽው ነበር። ልክ ነህ ደረጀ። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እና በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ወይም ዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማን ሲሆኑ በኢትዮጵያ በሚታየው የፖለቲካ፣ የደህንነት፣ ኢኮኖሚያዊ እና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም አብራርተዋል። ስለዚህ ኢትዮጵያ ተስፋ ወይስ መከራ በሚል ርዕስ የዩናይትድ ስቴትስ ፖሊሲ አካሄድ ላይ ያተኮረው እማኝነት ምን ይመስል ነበር? ምን አይነት ሀሳቦች ተነሱ? አሜሪካ በኢትዮጵያ ወቅታዊ ሁኔታ ላይ የምታራምደው ፖሊሲስ ምን ይመስላል? የሚለውን አጠናክረሽ ወደ አሰናዳሹ ዘገባ እንለፍ። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ውስጥ የተካሄደውን የእማኞች ቃል የማዳመጥ ሂደት በንግግር የከፈቱት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር የሆኑት እንደራሴ ጆን ጄምስ ናቸው። ኮሚቴው በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል የተፈረመውን የሰላም ስምምነት ትግበራን ለመፈተሽ እና በተለይ ደግሞ የአሜሪካና የኢትዮጵያን የሁለትዮሽ ግንኙነት ለመገምገም የተሰበሰበ መሆኑን ያብራሩት ጄምስ ኢትዮጵያ እየተጓዘችበት ያለው መንገድ እና አሜሪካ የምትከተለው የፖሊሲ አቅጣጫ እንደሚያሳስባቸው ገልጸዋል። የምስክርነት ቃላቸውን እንዲሰጡ የተጠሩት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም ስለ ሰሜን ኢትዮጵያ የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች ስለቀጠለው ግጭትና፣ ኢትዮጵያ እንደ ቻይና፣ ሩሲያና የተባበሩት አረብ ኤምሬትስ የመሳሰሉ ሀገሮች ጋር ስለፈጠረችው ሰፊ ኢኮኖሚያዊ ትስስር እንዲያብራሩ ጠይቀዋቸዋል። አስቀድመው የምስክርነት ቃላቸውን የሰጡት አምባሳደር ማይክ ሀመር የባይደንና ሀሪስ መንግስት በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል በተደረሰው የሰላም ስምምነት አፈጻጸም ላይ እንዳተኮረ ገልጸዋል። ባለፈው አንድ ዓመት ውስጥ ከፍተኛ መሻሻል አይተናል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር እና ሌሎች ገለልተኛ ታዛቢዎች እንዳስታወቁት የሰሜኑ ጦርነት ከቆመ በኋላ በትግራይ ውስጥ ይፈጸም የነበረው የሰብአዊ መብት ረገጣና የመብት ጥሰት በከፍተኛ ሁኔታ ቀንሰዋል። ጎን ለጎን ደግሞ የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ የተቋቋመው ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ሪፖርት አሁንም በምዕራብ ትግራይ ችግር መኖሩንና በኤርትራ ኃይሎች እየደረሰ ያለው በደል አሁንም መቀጠሉን ማመላከቱ ብዙ መሰራት እንዳለበት ያሳያል። አምባሳደር ሀመር አያይዘው በአማራ ክልልና በኦሮሚያ ክልል የቀጠለው ግጭትም የአሜሪካን አስተዳደር በከፍተኛ ሁኔታ እንደሚያሳስበው አመልክተዋል። ከግጭት ጋር የተያያዘ መጠነ ሰፊና ከባድ ጾታዊ ጥቃት በጣም ብዙ ቁጥር ያለው ሰው ሕይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ። በቅርቡ በአማራ ክልል በአስቸኳይ አዋጁ ስር እየተፈጸሙ ያሉ የንጹሐን ሰዎች ሞት፣ ያለ ፍርድ ቤት ትዕዛዝ እስር፣ እንዲሁም በዘፈቀደ የሚፈጸም ግድያ ዙሪያ የሚወጡ ሪፖርቶች ያሳስቡናል። በዚህ ግጭት ውስጥ ያሉ አካላት ሁከትን ከሚፈጥሩ የጥላቻ ንግግሮች እንዲቆጠቡና የሰላማዊ ዜጎችን ደህንነት እንዲጠብቁ አሳስበናል። አምባሳደር ሐመር አክለው ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖና በኢትዮጵያ መንግስት መካከል አማራ ክልል ውስጥ እየተካሄደ ያለው ግጭት በንግግር እንዲፈታ ግፊት ማድረጋቸውን ገልጸዋል። መንግስት በአማራ ክልል ላይ የጣለውን የአስቸኳይ ጊዜ አዋጅ እንዲያነሳ፣ ኢንተርኔት እንዲለቀቅና መገናኛ ብዙሃን ወደ ክልሉ ገብተው ያለውን ሁኔታ እንዲያጣሩ እንዲፈቀድ ማሳሰባቸውንም አብራርተዋል። በተመሳሳይ ሁኔታ የምስክርነት ቃላቸውን የሰጡት በዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም የሰሜን ኢትዮጵያ ሰላም ስምምነት ለትግራይ ህዝብ ሲፈለግ የነበረውን እፎይታ መስጠቱን ገልጸው የስምምነቱ አካል የሆኑት እንደ ትጥቅ ማስፈታት የሰራዊት መበተንና ከሰላማዊ ህዝብ ጋር ማዋሃድ እንዲሁም የሽግግር ፍትህ የመሳሰሉ ስራዎች ግን አሁንም እንደሚቀሩ አመልክተዋል። Yet many of the most critical commitments in this agreement have yet to be fully realized. <laughs> የምስክርነቱን ሂደት የመሩት ሊቀመንበሩ ጄምስ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር መኖር አስፈላጊነትን አስመልክተው በቅርቡ አድርገውት የነበረው ንግግር ወደፊት በቀጠናው አዲስ ግጭት ሊቀሰቅስ ይችላል የሚል ፍርሃታቸውን ገልጸዋል። የኢትዮጵያ መንግስት የሰላም ፍላጎት የሌለው እንደሆነና ምዕራቡን ዓለም በተለይም ዩናይትድ ስቴትስን የሚፈልገው እየተባባሰ የመጣውን የገንዘብ ችግሩን ለመፍታት ብቻ መሆኑ እያሳሰባቸው መሄዱንም አመልክተው ከምስክሮቹ ማብራሪያ ጠይቀዋል። በአውሮፓውያኑ ጥቅምት 2023 አብይ በአደባባይ ኤርትራ ነጻ ከወጣሽ ጊዜ ወዲህ ኢትዮጵያ የባህር በር የሌላት ሀገር መሆኗንና ህዝቧን ከጂኦግራፊያዊ እስር ቤት ለማውጣት የቀይ ባህርን ወደብ ማግኘቷ የህልውና ጉዳይ መሆኑን ገልጸዋል። ታሪክን፣ ጂኦግራፊን፣ በብሔርና ኢኮኖሚያዊ ምክንያቶችን በመጥቀስ የቀይ ባህርን ጉዳይ መክፈት ወደፊት አዲስ ግጭት ሊቀሰቅስ የሚችል ጉዳይ ነው። አምባሳደር ሀመር ለዚህ ፍራቻ ዘል ጥያቄ ምላሽ የሰጡት ስጋቱ የአሜሪካ ብቻ ሳይሆን የሌሎች በቀጠናው የሚገኙ ሀገራትም ጭምር መሆኑን በማስመር ሲሆን ጠቅላይ ሚኒስትር አብይ ለዚህ ንግግራቸው ማስተባበያ መስጠታቸውንም ጠቅሰዋል። ጠቅላይ ሚኒስትሩ መልሰው ወደብ የማግኘት ጥረቱ በንግድ ትስስርና በሰላማዊ መንገድ እንደሚደረግ በይፋ መናገራቸውን ማመላከት ፈልጋለሁ። ከዚህ አንጻር በዩናይትድ ስቴትስ እይታ በቀጠናውም ሆነ በተለይ ደግሞ ኢትዮጵያ ውስጥ ግጭቶችና ጥቃቶችን ሰላማዊ በሆነ መንገድ መፍታት አስፈላጊ መሆኑን በግልጽ ነግረናቸዋል። ከግማሽ ሚሊዮን በላይ የሚሆን ሰው ሕይወት የጠፋበትን ሰሜናዊውን የኢትዮጵያ ክፍል መልሶ ለመገንባት ከ20 ቢሊዮን ዶላር በላይ እንደሚያስፈልግ የዩናይትድ ስቴትስ ግምት ያመለክታል። 28 ቢሊዮን ዶላር የሚጠጋ የውጭ ብድር ያለባት ኢትዮጵያ ግን በከፍተኛ የዋጋ ንረትና በውጭ ምንዛሬ እጥረት ኢኮኖሚዋ እየተንገዳገደ በመሆኑ እንደ ቻይናና ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከመሳሰሉ አበዳሪዎች የእፎይታ ጊዜ ጠይቃለች። አሁን ኢትዮጵያ ካለችበት ፖለቲካዊ ሁኔታ አንጻር ይህ ድጋፍ ያስፈልጋታል ወይ የሚለው የአሜሪካ ተመራጭ ምክር ቤት አባላቱ ጥያቄ ነው። ቤክልማን ምን ላይ ሰጥተዋል። ኢትዮጵያ ውስጥ የኢኮኖሚ ውድቀት እንዳይከሰት መከላከልና ኢትዮጵያውያን በሁለት እግራቸው እንዲቆሙ ማገዝ ለእኛም፣ ለኢትዮጵያ ህዝብም እንዲሁም ለዓለምም ይጠቅማል ብለን እናምናለን ይህንን የምናደርገው ከ126 ሚሊዮን ህዝቧ ከ40 በመቶ በላይ የሚሆነው አብዛኛው ከ15 ዓመት በታች የሆነ ወጣት ባለባት ሀገር ነው። ለዚህ ነው እነዚህን ሂደቶች የምንደግፈው። ድጋፋችንን ስንሰጥ ግን ከሴቶቻችንና ኢትዮጵያ ውስጥ ካለን ጥቅም ጋር በሚስማማ በልኩ ነው። በቅርብ ዓመታት ውስጥ በኦሮሚያ ክልል በመቶዎች ለሚቆጠሩ ሰዎች ሕይወት መጥፋት ምክንያት የሆነውን በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄድ ግጭት ለመፍታት በታንዛኒያ የተካሄዱ ድርድሮች ያለ ስምምነት ተጠናቀዋል። ይህም በክልሉ የሚፈጸሙ ግድያዎችና የመብት ጥሰቶች እንዲቀጥሉ አድርጓል። የአሜሪካ ምክር ቤት ተመራጭ እንደራሴ ቶማስ ኪን በድርድሮቹ ላይ አሜሪካን ወክለው ታዛቢ ለነበሩት እና እነዚህን ግጭቶች በሰላማዊ መንገድ ለመፍታት የአሜሪካ ተሳትፎ አስፈላጊ መሆኑን ላሰመሩበት አምባሳደር ሐመር ድርድሩ እንዳይሳካ እንቅፋት የሆነው ምን እንደሆነና ድርድሩ መቼ ሊቀጥል ይችላል ብለው እንደሚያምኑ ጥያቄ አቅርበውላቸዋል። When I took this job in June of 2022, I was told that this horrific war in Tigray, in northern Ethiopia, would never end. That would be <laughs> a <disastrous. laughs> and thing. northern Ethiopia, would never end. አሁን ደግሞ በመንግስትና በኦሮሞ ነፃነት ሰራዊት መካከል በሚደረጉ ንግግሮች ውስጥ ተሳታፊ ነን። የምንፈልገውን ውጤት እናመጣለን ብሎ መናገር ከባድ ነው። አሜሪካ ያለ ሰው በአጭር ጊዜ ምላሽ ማግኘት ይፈልግ ይሆናል። ነገር ግን ድርድሩ በጣም አስቸጋሪ ነው። ዳር ሰላም የቆዩት ለሁለት ሳምንት ከግማሽ ነበር። ግን መሻሻሎች ታይተዋል። ኦፍ ኮርስ ኢትስ ናት ኦንሊ ጀስት መንግስት ብቻ ሳይሆን ሁለቱም ወገኖች አንዳንድ ፍላጎታቸውን ለመተውና ለመስማማት ጦርነት መፍትሄ ያለመሆኑን ለመወሰን እንዲሁም ለህዝባቸው የሚበጀውና ሰፊ ዓላማቸውን የሚያሳካው ወደ ፖለቲካዊ ውይይት መግባት መሆኑን ለመወሰን የሚያስችል ብርታት ያስፈልጋቸዋል። ሌላው በምክር ቤቱ አባላት አጽንኦት የተሰጠው በሰሜን ኢትዮጵያው ጦርነት ወቅት የሰብአዊ መብት ጥሰት ያደረሱ ግለሰቦች ለፍርድ እንዲቀርቡ የአሜሪካ መንግስት ምን ማድረግ ይችላል የሚለው ጥያቄ ነው። ለዚህ ምላሽ የሰጡት አምባሳደር ሀመር ይህ የኢትዮጵያ መንግስትና የጦር ሰራዊታቸው የጦር ወንጀሎችን የፈጸሙት የኤርትራ መንግስት ኃላፊነት መሆኑን አስረድተው የአሜሪካ መንግስት ግን ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። በኢትዮጵያ እንዲካሄድ የሚታሰበው የሽግግር ፍትህ ሂደትም ዓለም አቀፍ ደረጃን የጠበቀ እንዲሆን ለማድረግ አሜሪካና ሌሎች ዓለም አቀፍ አካላት አስፈላጊውን ድጋፍ እያደረጉ መሆኑን አመልክተዋል። the process is ongoing i know that uh, we are impatient in terms of wanting to see that justice be done and <laughs> <that> it <just laughs> then it's <laughs> <sure. laughs> <laughs> ከኢትዮጵያ መንግስትና የሽግግር የፍትህ ሂደቱን ለማሻሻል ኃላፊነት ካለባቸው አካላት ጋር እየተነጋገረ ሁሉን ያካተተ የሽግግር ፍትህ እንዲኖር ግፊት እያደረጉ ነው። በተጨማሪም ውስጥ ለውስጥ የተጀመሩ ሂደቶች አሉ። እኛም ይህ ሂደት ታማኒና ሁሉን አቀፍ እንዲሆን ድጋፍ እና ምክር እንሰጣለን። አሜሪካ አቋርጣ ስለነበረውና በቅርቡ ስለቀጠለችው ለኢትዮጵያ የምትሰጠው የምግብ እርዳታ ዙሪያም ከምክር ቤቱ አባላት ጥያቄ ተነስቷል። ቤክልማን እርዳታው የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት ላይ መሰረታዊ ለውጦችን ለማድረግ ከተስማማ በኋላ መሆኑን በምሳሌ አብራርተዋል። የኢትዮጵያ መንግስት እህሎች የሚቀመጡበትን መጋዘኖች የማስተዳደር እና የስርጭት ሂደቱ በአጋር ተቋም ስር እንዲሆን እንዲሁም የወፍጮና ሌሎች ተመሳሳይ ስፍራዎች ለክትትል ክፍት እንዲሆኑ ፈቅደዋል። በተጨማሪም ዓለም አቀፍ ተቀባይነት ያለው ተገላጭነትንም መሠረት ያደረገ የእርዳታ አቅርቦት እንዲኖር ተስማምተዋል። ይህም ተጎጂዎችን በጋራ የመለየትና የመጨረሻውን የተጠቃሚዎች ዝርዝር በጋራ የማጽደቅ ሥራን ይጨምራል። በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የሰላም ስምምነት ከተፈረመ በኋላ አሜሪካ በትግራይ ክልል የተሻለ የእርዳታ አቅርቦት እያደረሰች መሆኗንና ጾታዊ ጥቃት ለደረሰባቸው ሴቶችም ከፍተኛ ድጋፍ እየተደረገ መሆኑን ያመለከቱት ቤክልማን አሜሪካ በምትደግፋቸው ፕሮግራሞች በኩል በተለይ በክልሉ ጾታዊ ጥቃት ለደረሰባቸው ወደ መቶ ሺህ የሚጠጉ ሴቶች የምክር አገልግሎትን ጨምሮ ሌሎች እገዛዎች እየተደረጉ መሆኑን ጠቅሰዋል። በአማራና በኦሮሚያ ክልል ግን በአሁኑ ሰዓት ሰብአዊ ድጋፎችን ማድረግ አዳጋች መሆኑን አመልክተዋል። በተወሰኑ የአማራና ኦሮሚያ አካባቢዎች ሰብአዊ ተግባራትን ማከናወን አስቸጋሪና እጅግ በጣም አደገኛ ነው። መሬት ላይ ያሉ ሰዎች ተከታታይ ማስፈራሪያዎች ይደርሷቸዋል። ስለዚህ በእነዚህ አካባቢዎች አገልግሎቶችን የመስጠት ሂደትን በተመለከተ የዕለት ተዕለት ሁኔታዎችን እያሳዩ ነው የሚወስኑት። እኛም አካባቢዎቹ ሙሉ በሙሉ ተደራሽ እንዲሆኑ ግፊት ማድረጋችንን እንቀጥላለን። የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሀመር እና ዩኤስኤ አይዲን የወከሉት ቤክልማን ለምክር ቤቱ ምስክርነት በሰጡበት ወቅት በምክር ቤቱ ተገኝተው ሂደቱን የተከታተሉት የቀድሞ የኢትዮጵያ ዲፕሎማትና የተባበሩት መንግስታት ድርጅት ባለስልጣን ብርሃነ መስቀል ነጋ ከአሜሪካ ድምፅ ዘጋቢ ካሮል ቫንዳም ጋር ባደረጉት ቆይታ አጠቃላይ የምስክርነቱ ሂደት ከአመት በፊት በቆመው ጦርነት ላይ ማተኮሩን ተችተዋል። At the time, we had a conflict in, in Tigray primarily. Of course, it also spread to other regions like Amhara and, and Afar. ትግራይ ውስጥም ግጭት በነበረበት ወቅት እኮ ጦርነት ወደ አማራና አፋር ክልሎች ተዛምተዋል። አሁን ደግሞ ከ40 ሚሊዮን ህዝብ በላይ በሚኖርበት የአማራ ክልል ውስጥ ሰፊ ግጭት አለ። በሌሎች በኦሮሚያና ጋምቤላ ክልሎችም ግጭት አለ። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላትና በአፍሪካ ሁለተኛ ትልቅ ህዝብ የሚገኝባት ትልቅ አገር ናት። በሰሜን ኢትዮጵያ በተካሄደው የሁለት ዓመት አስከፊ ጦርነት የዓለም ሕዝብ አብዛኛው ትኩረት ትግራይ ክልል ላይ ብቻ በሆነበት ወቅትም የአማራና አፋር ክልሎች ሰፊ ጦርነት እንደተካሄደባቸው ያመለከቱት ብርሃነ መስቀል በተለይ በአሁኑ ሰዓት በአማራ ክልል ውስጥ በፋኖና በኢትዮጵያ መንግስት መካከል የሚካሄደው ጦርነት እያስከተለ ያለው እልቂትና ውድመት እኩል ትኩረት ሊሰጠው እንደሚገባ አሳስበዋል። የትግራይ ጦርነት እየተባለ የሚጠራው የሁለት ዓመቱ ጦርነት ትግራይ ውስጥ ብቻ የተካሄደ አይደለም። ከሁለቱ ዓመታት ውስጥ አብዛኛው ጦርነት የተካሄደው በአፋርና በአማራ ክልሎች ውስጥ ነው። ምክንያቱም የትግራይ ኃይሎች ወደ አዲስ አበባ ለመድረስ እየገፉ ነበረ። ስለዚህ በእነዚህ አካባቢዎችም ከፍተኛ ውድመት ደርሰዋል። አሁን ደግሞ የአብይ መንግስት ሙሉ ትኩረቱን በአማራ ክልል ላይ አድርጎ ጦርነት አውጇል። አሁን እየተነጋገርን በክልሉ ላይ የአስቸኳይ ጊዜ አዋጅ ታውጇል። ኢንተርኔትና ሌላ መሰረታዊ የሕዝብ አገልግሎትም የለም። የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ላይ ከአንድ ሰዓት በላይ ለሆነ ጊዜ ባካሄደው የምስክሮችን ቃል የመስማት ሂደት ኢትዮጵያ፣ ብራዚል፣ ሩሲያ፣ ሕንድ፣ ቻይናና ደቡብ አፍሪካ አባል የሆኑበትን ብሪክስን መቀላቀሏ ላይም ጥያቄዎች ተነስተዋል። በተጨማሪም የኤርትራ ወታደሮች አሁንም ከኢትዮጵያ ባለመውጣታቸው ኤርትራ ላይ ማዕቀብ መጣል ሊያስፈልግ እንደሆነም ተጠይቋል። እንደ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት ለኢትዮጵያ መንግስት የሚሰጡትን የሰው ሰራሽ አውሮፕላን ወይም ድሮኖች በተመለከተም አሜሪካ ከሀገራቱ ጋር ንግግር ማድረጓንና ስጋቷን መግለጿም ተጠቁሟል። በአሜሪካ ምክር ቤት በኢትዮጵያ ወቅታዊ ሁኔታና አሜሪካ በኢትዮጵያ ላይ የተከተለች ያለችውን ፖሊሲ አስመልክቶ በተካሄደው ምስክሮችን የመስማት ሂደት ዙሪያ ከሚመለከታቸው የኢትዮጵያ መንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከኢትዮጵያ ወቅታዊ ሁኔታዎች ጋር ተያይዞ የአሜሪካ ፖሊሲ አካሄድ ምን ይመስላል? የሚለውንና በአሜሪካ ምክር ቤት ባሳለፍነው ሐሙስ ተካሂዶ የነበረውን የምስክሮችን ቃል የመስማት ሂደት የቃኘውን ዘገባ ነው ተከታትለን የተመለስ ነው። ልክ ነው። እንደተከታተል ነው የማኝ ቃል የመስጠት ሂደቱ በኢትዮጵያ ከሚካሄዱ ግጭቶች አንስቶ እስከ የሽግግር ፍትህ ሂደቶች የኢኮኖሚ ሁኔታ እና ኢትዮጵያ ያሏት የውጭ ግንኙነቶች ድረስ የዳሰሰ ነበር። አሜሪካ በነዚህ ጉዳዮች ላይ ያላትን አቋም በተመለከተ የኢትዮጵያ መንግስትና ሌሎች የሚመለከታቸው ባለሙያዎችስ ምን ይላሉ የሚለውን ደግሞ በሌላ ፕሮግራም የምንመለስበት ይሆናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሐሪክ የፌስቡክ ሃሽታግ ቪኦኤ አማሐሪክ የትዊተር ወይም በአሁኑ መጠሪያው የኤክስ ገጻችን ነው። ተከተሉን አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወደ ቀድሞ ዝናው የመመለስ ህልሞች ይቃኛል። ግማሽ ምዕት ዓመትን የተሻገረ ዕድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። ከቲያትር ጥበብ ያረፉት ታላላቅ የኪነ ጥበብ ሰዎች እነ ጸጋዬ ገብረ መድህን፣ ወጋየው ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራዎቻቸውን ያሟሹበት ቤት ስለመሆኑ ይነገራል። በሙዚቃ ዝነኛው የባህል ቡድን ኦርኬስትራ ኢትዮጵያና የስነ ግጥም እንዲሁም የስነ ጥበብ ስራዎች በማዕከሉ ይቀርቡበት ነበር። በአሁኑ ወቅት በፖለቲካዊና ሌሎችም ምክንያቶች የመዘጋት እጣፋንታ የገጠሙት ማዕከሉ ወደ ቀድሞ ዝናው ለመመለስ የሚያስችሉ የኪነ ጥበብ ስራዎች የሚቀርቡበት የጥበብ ቤት እንዲሆን እንቅስቃሴዎች ተጀምረዋል። አስማማዋዬ ነው ይህንን የምለሳ ጥረት መነሻ አድርጎ የማዕከሉን ትዝታዎች ከዳይሬክተሩና ከባለሙያዎቹ ጋር ተጫዋውቶ ተከታዩን መሰናዶ አዘጋጅቷል። ከግማሽ ክፍለ ዘመን በተሻገረ የባል ማዕከሉ ዕድሜ በዲስኩራቸው በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ሥራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ምሁራን መካከል የጥበብ መክሊታቸውን በዚህ ማዕከል ያሟሹትን ያባዙት ብዙዎች ናቸው። በትላንት የወልት ውስታና በዛሬዎች ታዋቂ የመድረክ ፈርጦች፣ የኪነ ጥበብ ሰዎች ሁለተው በአይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋ ይሸቱ ለቪዮኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል። አዲስ አበባ ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል? በጣም ልዕቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው ባይዘው። ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነጋሽ ዮሐንስ አድማሱ እነ ዮናስ አድማሱ እነጋሽ አባተ መኩሪያ እነጋሽ ጸጋዬ ገብረ መድን ነጋሽ መንግስቱ ለማ ነጋሽ ደበበ እሸቱ እነ ወጋየሁ ንጋቱ እኔ ማንን ጠቅሼ ማንን ስላደረግልህ ይችላለሁ እና በኢትዮጵያ ኪነጥበብ ታሪክ ውስጥ ትልቅ ጉልህ ነ ቦታ የነበረው ነው። ምናልባት የኢትዮጵያ የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅዱስ ሀገር ቴስል እንቅስቃሴ ላንስ አካል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለፍ አችልም በኢትዮጵያ ኪነጥበብ ውስጥ ማለት ነው። በቅርቡ ሙዚቃና ጠበንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው ከአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በ1940ዎቹ መጀመሪያ ላይ እንደ እንደተከናወነ ያወሳል ይሁን እንጂ ሀገራዊ ኪነጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች በአስረጅነት ይነሳሉ ይላል ጸሐፊ ይናገር መጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በአስራ ዘጠኝ አርባዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት አራት ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ አስራ ዘጠኝ ሃምሳዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ሀገሪቱ ትውፊትና ከትውፊታዊ ኪነጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳብ የሚባሉ የምዕራባውያን ኦፍኮርስ ሀሊም በትውልድ የግብፅ ዜጋ ነው ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው አስራ ዘጠኝ ሀምሳ ስድስት ላይ የጀመረው እና ኦርኬስትራ ኢትዮጵያን ባህል ማዕከል ውስጥ አስገብቶ ባህል ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና ዋና መገለጫው የሚሆነው አስራ ዘጠኝ ሀምሳ ስድስት ላይ የኦርኬስትራ ኢትዮጵያ ነው። ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ ሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያ የሆነ ኦርኬስትሬሽን፣ ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሰው በአልማከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ። የአዲስ አበባ ዩኒቨርሲቲ በዓል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጥኦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወነው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፌም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨምረው አርቲስት ተፈሪ አለሙ አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው። ፍሬሽማን ሆነ ዲፓርትመንት ምንም ምንም ሳትመርጥ ባለንበት ሰዓት እኛ አባል ሊሆን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለበት። ለቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው ዓመት ቲያትር አርት መጀመሪያ የባህል ማዕከል አባል በመሆኔ ነው። በዚህ ላይ የሕይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እንደ ኳስ ጨዋታ እንደሌላው ልጅ ሆነ እንደምትጫወተው ጨዋታ ስንትረስትረው ነው የምትጫወተው ነው እንጂ የምትማረው አይመስለኝ ነበር ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኑ እና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኦልሬዲ ኢንተረስት ሆንኩበት። የሚተና ና ቴያትር አርትስ ተቋቁሞ ነበር አክቹዋሊ እዛን ጊዜ። በዛው መሰረት ገባው። ከትወነው ባለፈ በሙዚቃው ተስፋ የለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባህል ማዕከል ውስጥ ሆኖ ነበር። የሙዚቃና ጠመንጃ ደራሲ ይነገር ጌታቸው የኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ የሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር። በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት፣ ክቡር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛ የሚነስም የምዕራባዊ ሙዚቃ ጨዋት ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ከምዕራቧ ጨዋት ለኢትዮጵያ ጫወት የቀረበ ተደርጎ የሚወሰድ ቤት ነው። የአንጋፋው ዩኒቨርሲቲ የባህል ማዕከል በኪነጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰር እና የማዕከሉ ዳይሬክተር ተስፋ ይሸቱ ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆንም። ነጋሻ አባተ በነበሩበት ጊዜ የዩኒቨርሲቲው ፕሬዚዳንት የመጀመሪያው የአዲስ አበባ ዮናስ እና ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬቀ እንዳወጣ ለስልጣን መመካት ይህም አለለካ የሚል ግጥም ያቀርባሉ። እና በቃ ተማሪ ይጮኋል። ከዛ በኋላ ፕሬዚዳንቱ አይ ከዚህ በኋላ አርት ሌግሪ ነው ብለው ዘጉት ሰው። ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ ማትቆጥርበት ጊዜ ነበረ። አንጋፋው የኪነ ጥበብ ሰው ተፈሪ አለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓ ም ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበረ ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የባህል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት እድል ሊያገኙ የጥበብ ስራዎችን ለእይታ አብቅተዋል። ብዙ እዛ ያሰራ ናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝባል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው እኔ የተጎንኩት የጫጉላ ሽርሽር የሚል ቲያትር ሌክት ወደ እንትን አምጥተነዋልና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ ደራሲ በሰማያ ቤት ከኛ በኋላ የመጡትና ልማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ከወጣም በኋላ ባህል ማዕከል የነበሩት ብዙ ልጆች፣ ብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት መጥተውም ቲያትር ቤት ታይተዋል። ይህ ነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥሮ ነበረ። ከአስራ ዘጠኝ ስልሳ ሰባት በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም ዋነኝነት ያጠባይ ይንጸባረቅበት ስለነበር የባህል ማዕከሉ ስራዎች የመደብኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገ እንወስደዋለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከአስራ ዘጠኝ ሰማንያዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል አስራ ዘጠኝ ሰባዎቹ ላይ የመጡ የሀገራችን ታዋቂ ዘፋኞች በህብራ ዝማሪ መልክ ለማቅረብ የተሞከረበት ነው። በዚህ ሂደት እንግዲህ እነ ነዋይ የምናውቃቸው ስለ አባይ አባይ፣ የመሰለ ሌሎቹ፣ ባዶ ቤት፣ በክረምት እንደዚህ በነቤትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል። ይህን በመልከብ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትላንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል። አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑትም ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ነው ያስጠሩኝ። እናሳቸው ለከዛ በጣም ታዳሚ ነበሩ፣ እዚህ ባህል መካከል ተማሪ በነበሩበት ጊዜ ይሄ ነገር ኦፕን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ፣ ያስፈልገውን ነገር ሁሉ በማቴሪያልም በሀሳብም እናግዛለን ሲሉ፣ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመድገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሀሳብ ይዘን ስለተነሳል ከዚህ በኋላ ነው ብዙ ችግር የሚገጥመን አይመስለኛል ማዕከሉ በቀደሙ አሰራሩ ለወጣኔዎች እድል እየሰጠ ትልሚ ማስያዝ ና ለታዋቂነታቸው በር የመክፈት ሚና እንደነበረው የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ በአልማከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልልቅ ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ፣ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ተማሪዎችን፣ ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ፣ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሁፉ በኩል ግን ዋነኛ መድረክ ሆኖ መቀጠሉ የሚቀር አይመስለኝም። የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ፣ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባ ይላል። ትምሴት ውስጥ አሁን ብዙ ጊዜ በተለይ የአዴግ መምጣት ጀምሮ ይሄ ሳ በብሔር ለመከፋፈል ስሜት ነበር እና ብዙ ሰው የፖለቲካው ሰለባ ሆኖ ነው እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነት በቡ ሰው ሲሰበስባል በሚል ፍራቻ ተማሪዎቹ እንዳይሰበስቡ በዚህ ሰበብ ተሰብስቦ ሌላ ረብሻን እንዳይፈጠር በሚል ጋብ ብሎ ነበር ግን እኔ ይመስለኝ ቢቀጥል ኪነትበብ ማያገናኘው ነገር የለም አሁን ብዙዎቻችን እዛ ውስጥ የነበርነው ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበር፣ ግን አንድ ላይ ሆነ ነበር ነበረው ስናሳይ የነበረው ያቀራርባል የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪስክን የመፍራት ነገር ነው። ኃላፊዎቹ ቆይ አሁን አይሰ ሰብሰቡ አይታዩም ናን ስለሚሉ ተጽኖ ስለሚያሳድበውን እኮ ያማካሉ እንደ ዲፓርትመንት አለ እሱን አንቀሳቀሱት። ግን አሁን ሲንቀሳቀስ አሁን ባለፈው ጊዜ ሲጀመር መአት ተማሪ ተሰብስቧል። የታየው ውጭ ነው መኮንኖ ለአዳራጅ ፊትለፊት ነው እስከዛ ማታ ድረስ መአት ህዝብ ተሰብስቧል። ቅረብሻል ሁሉም ደስ ብሎት ደፍሮ ደንሶ ወደ ዶርም የገባ እንዲህ አይነት ነገር ቢቀጥል ብቻ ሳይሆን በየቦታው አስፈላጊ ነገሮች ነው። የባህል ማዕከሉ ዳይሬክተር ተስፋ ይሸቱን በቀጣይ የማዕከሉን ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትርኢት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል። ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከአርባ አምስቱ የሆኑ ሀምሳው ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም አብረን መክረን አናውቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ስለ ሰው የእኛ ድርሻ ምን መሆን አለበት የሚል ሀሳብ ያዝንና በጥር ወር አጋማሹ አካባቢ ለመጀመሪያ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረትን እናቋቁማለን። የመጀመሪያውን ፌስቲቫል ኦን እናደርጋለን ከዛ የሚቀጥለው ጅማ ይወስደዋል፣ ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ እያለ እንዲቀጥል። ይህን ያደረግንበት ዋና አላማ ምንድን ነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራሲው፣ ጸሀፊው፣ ሙዚቀኛው፣ ሳሊው፣ ቀራጭው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሼታ አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው ነው የሚመጡ ስለ ሀገራቸው ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ ብለው ተዋናይ ብለው ምንድን ነው የሚያስበው? እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ይህ ሲሆን ነው ባይዘዌ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው፣ ብዙ አላማ ይዞ ያለው ነው። ምናልባት ከጊዜ አንፃር በጥር አካባቢ ጠብቁን ለማለት ያለ በጥረት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋ የአዲስ አበባ ዩኒቨርሲቲ የባል ማዕከል ከወዲሁ የዩኒቨርሲቲው ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሄድ እንሆ ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደ ቀድሞ ፈለገ ጥበብ ሁኖ የጥበብና የጥበበኞች መፍሰሻነቱን ለማስመለስ ይችል እንደሆነ መጻኤ ጊዜያትን መጠበቅ የሚያሻው ጥያቄ ነው። የአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ ምዕት ዓመትን የተሻገረ እድሜ ያለውን የአዲስ አበባ ዩኒቨርስቲ የባህል ማዕከል ለው ቃኝተን የተመለስ ነው። እንግዲህ በዚህ ዘመን ውስጥ በዩኒቨርስቲ ግቢ ውስጥ ኖረው ላለፉ ብቻ ሳይሆን ስራውን ለሚከታተሉ የጥበብ አፍቃሪያን በሙሉ በነዚህ በሰማናቸው ትዝታዎች ውስጥ አብረው እንደተጓዙ እርግጠኛ ነኝ። በቀጣይ ደግሞ ማዕከሉን ለማሳደግ የሚሰሩ ስራዎችን የተከታተል ለአድማጮቻችን የምናደርስ ይሆናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የአሜሪካ ድምፅ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። እያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታ ነን። ወደ ቀጣዩ ዝግጅታችን እንለፍ። ቀጣዩ ዝግጅታችን ከትውልድ ወደ ትውልድ ሲተላለፍ የኖረውን አንድ ጥናት የሚቃኝ ይሆናል። ያንግ ላይቭዝ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያውያን ህፃናትንና አዳጊዎችን የኑሮ ቅጥ አምባር በግድሞች ሲያጠና ቆይቷል። በኢትዮጵያ የዘመን አቆጣጠር በ1993 ዓ ም የተጀመረው ይህ ጥናት ከውልደት ጀምሮ ያሉ 2000 ጨቅላ ህጻናትንና የሰባት ዓመት ዕድሜ ያላቸውን አንድ ሺህ ልጆችን እስከ ወጣትነት ዘመናቸው ተከታትሎ ለወግ ለማዕረግ ሲደርሱ ለመመስከር በቅቷል። ከኢትዮጵያ ውጭ በህንድ፣ በቬትናም እና በፔሩ አገራት ወጣቶችም ላይ የሚካሄደው ይሄው ጥናት ዋና ትኩረቱን በድህነት ስርዓትነት፣ ትምህርት፣ አመጋገብ፣ ስነተዋልዶ እና የአእምሮ ጤና ጉዳዮች ላይ ያደረገ ነው። ኤደን ገረመው የያንግ ላይቭስ ኢትዮጵያ ዋና ዳይሬክተር የሆኑትን ዶክተር አሉላ ፓንክረስትን አነጋግራ ያሰናዳችው ዘገባ ይቀጥላል። ያንግ ላይቭስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 993 ዓ ም አንስቶ 3 ሺህ የሚሆኑ ኢትዮጵያውያንን ከጨቅላ ህፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአይምሮ ጤና ና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንከር ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ። የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲነት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ ለህፃናት ላይ ምን ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ፣ እንደዚሁም የጥቃት ጉዳይ፣ ያለዕድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም የተለያዩ አንገብጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ። ከኢትዮጵያ ውጭ በፔሩ በህንድና በቪየትናም የሚደረገው ይህው ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው። ኢትዮጵያ ውስጥ እነዚህ ሶስት ሺህ ህጻናት ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን ሀያ ሁለት ሀያ ሶስት አመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ጥናቱ ሲጀመር፣ ስለዚህ ሁለቱን ቡድን ማስተያየት እንችላለን፣ ለውጦች ምን ያህል እንደመጡ ልጆቹ እያደጉ ስምንት ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን ኢትዮጵያ ውስጥ በስድስት ክልል በሃያ የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ፣ ግማሽ ሴቶች ግማሽ ወንዶች ናቸው። እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ፍዳ አካባቢ ነው እንደዚሁም ምግብ ዋስትና በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት። በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት ሀያ ሁለት አመታት በህጻናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ። የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው። በሌላ በኩል ግን ጥናቱ ጥሩ አይነት ውጤትና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት፣ በርከት ያሉት እንደውም በአራቱም ሀገር፣ በተለይ በኢትዮጵያ ሁኔታቸው የተሻሻ ለመጣ እያደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጨራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑ እና መጀመሪያ ላይ በመጀመሪያው አንድ ሺህ ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል ትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻለን። ሕፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዲሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ። እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት ትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር። በከተማዎች፣ በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው ነገር ግን በጥራት በጣም ችግር እንደተፈጠረ እና ጥራት ዝቅ በጣም እያሽቆለቆለ መሄዱን ማረጋገጥ ቻለን። የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር እየተመዘገበ እንደሆነም ጠቁመዋል። ህጻናቱ እያደጉ ሳለ የፆታ ልዩነቶች በጣም ጎልተው አይታዩም ነበረ አስራ ሶስት አስራ አምስት እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ ዕድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳይ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦት እና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም። ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ሕይወት ላይ ያስከተሉትን የአእምሮ ጫና ማጥንቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ። በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ ጭንቀት አንግዛይት የሚባለው መጨመር የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ የጥናት ዘዴዎቹንና መጠይቆቹን ስንጠይቅ በዚህ በ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአይምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱን ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች፣ የአጥኒ ቡድኖች በሃያ የተለያዩ አካባቢዎች በኢትዮጵያ እያጠኑ ነው። ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት ያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክህርስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናዳው ዘገባ ኤደን ገረመው። ባልደረባችንን ኤደን ገረመውንና እንግዳዋን ዶክተር አሉላ ፓንክረስትን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ልክ ነው፣ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን አድማጮቻችንን እንዲሁ በደረቁ እንዳናሰናብታቸው፣ ሀና ግርማ በአንተ ላይ እያለች የምትጫወተውን ሙዚቃን እንጋብዛቸው። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።